የሶማሊያ ጤና ባለስልጣናት ብዙ ሰዎች የኮቪድ-19ን በመፍራት ወደ ክሊኒኮችና ሆስፒታሎች መሄድ ስለሚፈሩና የእናቶች ጤና ምርመራና የሕጻናት ክትባት በከፍተኛ ቁጥር መቀነሱን ተናግረዋል። የጤና እንክብካቤ ሰራተኞች ለነፍሰ ጡር እናቶች፣ ሕጻናት እንክብካቤ ሲቀንስ፣ የተለመዱት የዘወትር ጤና ችግሮች ይባባሳሉ፣ ከኮሮና ቫይረስ ወረርሽኝ በበለጠ ብዙዎች ሊጎዱ እንደሚችሉም ተናግረዋል። ከሞቃዲሾ የቪኦኤ ዘጋቢ መሐመድ ሼህ ኑር የላከው ዘገባ አለ። ደረጀ ደስታ ያቀርበዋል። አሚና ሙስታፍና ቤተሰቦቿ ጎርፍ ካፈናቀላቸው ሶስት ዓመት አለፋቸው። ከዚያን ጊዜ ጀምሮ መኖሪያቸው የሞቃዲሾው መጠለያ ጣቢያ ሆኗል። አሚና ሶስት ሳምንት የሞላው ልጇ ክትባት ያስፈልገዋል። በኮቪድ-19 ወረርሽኝ ሳቢያ ግን ወደ ህክምና መስጫ ጣቢያዎቹ መሄድ አልደፈረችም። ይህ ፍርሃቷ እሷ ባለችበት የመጠለያ ጣቢያ ውስጥ ባሉት ሰዎች ሁሉ ያደረ መሆኑን ትናገራለች። እንዲህ ትላለች አሚና እኔ ወደ ጤና እንክብካቤ መስጫ ተቋማቱ መሄድ አልቻልኩም፣ ምክንያቱም ኮቪድ-19 መላውን ዓለም እየወረረ ነው። ለራሴም ሆነ ለልጄ ጤንነት እሰጋለሁ። ወደ ጤና ተቋማቱ በመሄድ ቫይረሱ እንዲይዘን አንፈልግም። በዚሁ በኮቪድ-19 የተነሳ እኔም ሆንኩ ልጄ የቅድመ ወሊድም ሆነ ከወሊድ በኋላ ያለው አስፈላጊ የሆነ የጤና እንክብካቤ አምልጦናል። በሶማሊያ የህክምና ባለሙያዎችና ሰራተኞች በዚህ የኮረና ወቅት ህጻናትን የሚያስከትቡና ክሊኒኮችን የሚጎበኙ ሰዎች ቁጥር በከፍተኛ ሁኔታ መቀነሱ አሳስቧቸዋል። እንደ ሳዲያ አህመድ ያሉ በጎ አድራጊ ፈቃደኞች በየሰው ቤት ለቤት እየሄዱ ወላጆች ልጆቻቸውን እንዲያስከትቡ ይመክራሉ። ወላጆችን ወደ ክሊኒኮች እንዲመጡ ማሳመኑ ግን ቀላል ስራ አለመሆኑን ስትገልጽ እንዲህ ትላለች። ሆሱ ዕ ሰሆወሲች ያ ኤሚስች ብልሻስማኔሶ ዑርሳሶካያ ሁሉም እናቶች ነፍሰ ጡር ይሁኑ የሚያጠቡ ለክትባት ወደ ክሊኒኮች ለመምጣት ዝግጁ አይደሉም። ብዙዎቹ ለኮቪድ-19 እንዳይጋለጡ ይፈራሉ። ይህ ችግር ትኩረት ካልተሰጠው በሶማሊያ የአልሚ ንጥረ ምግቦች እጥረትን ጨምሮ በመተንፈሻ አካላት ኢንፌክሽን፣ ኩፍኝና የመሳሰሉት ተላላፊ በሽታዎች በእጥፍ ሊጨምሩ እንደሚችሉ የዓለም አቀፉ ቀይ መስቀል አስጠንቅቋል። ቀይ መስቀል እንደሚለው ካለፈው ዓመት ተመሳሳይ ጊዜ ጋር ሲነጻጸር እድሜያቸው ከአምስት ዓመት በታች የሆኑ ህጻናት መካከል ባለፉት ሰባት ወራት ጊዜ ውስጥ ወደ ክሊኒኮች የመጡት በግማሽ ያነሱት ናቸው። በሶማሊያ የዓለም አቀፉ ቀይ መስቀል ሰራተኛ አህመድ ኑር በተለይ ለጥቃት ለተጋለጡ የማህበረሰብ አባላት በተላላፊ በሽታዎች የመጠቃት እድሉ ከፍተኛ መሆኑን ይናገራሉ። ካሶ ሳሜይ ለማን ሶማሊያ እዩ ጉድን ለም ይል ነነይ ሩ ን ይ ሩተ ኮቪድ-19 ሃገሪቱን በጠቅላላ በከፋ ሁኔታ ጎድቷል። ወረርሽኙን በመፍራት እናቶችና ህጻናት ክትባት ለማግኘት ወደ ጤና ተቋማት አይመጡም። ክትባት የማያገኙ ህፃናት እየበዙ በመምጣታቸው ደግሞ ለተላላፊ በሽታዎች የተጋለጡ ህፃናት ቁጥር እየጨመረ ይሄዳል። የሶማሊያ የጤና ሚኒስቴር ችግሩ መኖሩን በሚገባ የተገነዘበ መሆኑን በብሔራዊ ደረጃ ኮቪድ-19 ለመከላከል የተቋቋመውን ግብረ ኃይል የሚመሩት ዲሬክተሩ አብዱልረዛቅ የሱፍ ይናገራሉ። አንዳንድ ጥረቶችንም እያደረጉ መሆኑን ገልጸዋል። ዋሩን ሀቂ ስትማል ፋፊታን ከዑዱር ከንከረውን ድረዲስ እውነት ነው። በኮቪድ-19 ምክንያት የሚከተቡ ሰዎች ቁጥር በከፍተኛ ሁኔታ መቀነሱን እየተረዳን ነው። ይሁን እንጂ የሶማሊያ ጤና ሚኒስቴር ተላላፊ በሽታዎችንና የሞት መጠን እንዲቀንስ ከተፈለገ ክትባት የግድ መሆኑን ለሰዎች የሚያስተዋውቅበት ልዩ መንገድ በማፈላለግ እየሰራ ነው። በሶማሊያ በቅርብ ወራት ውስጥ የተከሰተው ከባድ የጎርፍ አደጋም የውኃ ወለድ በሽታዎችን በመፍጠር ተጨማሪ አደጋዎችን የደቀነ መሆኑን ዓለም አቀፉ ቀይ መስቀል አስታውቋል። የጎርፍ አደጋው በኮቪድ-19 ላይ በመጨመሩ የሶማሊያን የጤና ስርዓት ለበለጠ ቀውስ የዳረገው ቢሆንም እንደ አሚና ላሉት እናቶች ደግሞ ተጨማሪ ስጋት መደቀኑ አይቀርም። ለአሜሪካ ድምጽ ራዲዮ ደረጀ ደስታ